የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 14 2015 ዓ ም ዝግጅታችን ጀመረ። በጋምቤላ የሙርሌ ታጣቂዎች ባደረሱት ድንበር ተሻጋሪ ጥቃት አስር ሰዎች ተገደሉ። የጋምቤላ የክልል ጸጥታ ቢሮ ኃላፊ የሆኑትን አቶ አቶ ኡኮትን ነው ያነጋገር ናቸው። በዚህ ዙሪያ የአብይ ርዕስ እርሳችን ላይ ዝርዝሩ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ፕሮግራሙን በማቀናበር ብርሃን ኃይሌ ከስቱዲዮ ትገኛለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ የተደረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አድማጮቻችን እንዲሁም ተመልካቾቻችን፣ የሬዲዮ ዝግጅቶቻችን በተጨማሪ ሬዲዮ በቴሌቪዥን ስርጭት ከጀመርንበት ጊዜ ወዲህ የዓለም ዜና የሚያቀርቡልን ባልደረቦቻችን ከካሜራ በስተጀርባ ሆነው ሲያቀርቡላችሁ ቆይተዋል። ከዛሬ ጀምሮ ግን እዚህ ስቱዲዮ እየተገኙ የሚያቀርቡልን ይሆናል። ለዛሬ ባልደረባዬ እንግዳ ወልዴ እዚህ በስቱዲዮ ይገኛል። አመሰግናለሁ ስመኝ እንግዲህ እንግዱ እንኳን ደህና መጣ ወደ ስቱዲያችን። አመሰግናለሁ። እንግዲህ ለዋና ዋና የዓለም ዜናዎች ወዳንተ ላሳልፋቸው ነው። ተመልካቾችና አድማጮቻችንን አመሰግናለሁ። ስመኝ በድጋሚ እንደምን አመሻችሁ። ክብራትና ክብራን፣ በቅድሚያ አርዕስተ ዜናዎችን። በሱዳን መዲና ካርቱም የአየር ድብደባው ዛሬም ቀጥሎ ውሏል። ናይጄሪያ በአፍሪካ ትልቁን የነዳጅ ማጣሪያ መርቃ ከፈተች። እንዲሁም ቻይና የቡድን ሰባት ሀገራትን የአቋም መግለጫ አወገዘች። የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን። የሱዳን ሰራዊት ዛሬ በመዲናዋ ካርቱም የአየር ድብደባ ማድረጉን ነዋሪዎች ተናግረዋል። ይህም ከትናንት በስቲያ ቅዳሜ ከተደረሰው እና በሱዳን ሰዓት አቆጣጠር ዛሬ ከምሽቱ ለአስር ሩብ ጉዳይ የሚጀምረው የተኩስ ማቆም በፊት የበላይነትን ለማግኘት ነው ተብሏል። የሁለቱ ተፋላሚ ወገኖች ማለትም የጦር ሰራዊቱ ዋና አዛዥ የጀኔራል አብደልፈታ አልቡራንና የፈጥኖ ደራሹ ኃይሉ ዋና አዛዥ መሐመድ አምዳን ደጋሎ ወኪሎች በአሜሪካና በሳውዲ አረቢያ አደራዳሪነት በከዛሬ ምሽት ጀምሮ ለአንድ ሳምንት የተኩስ አቁም እንደሚያደርጉ ቅዳሜ የዕለት ጀዳ ውስጥ ስምምነት ላይ ደርሰዋል። ስምምነቱ የሰብአዊ እርዳታ እንዲደርስና መሠረታዊ አገልግሎቶች መልሰው እንዲጀምሩ ያስችላል የሚል ተስፋ አሳድረዋል። ሰራዊቱ ትናንት እሁድ ማምሻውን የፈጥኖ ደራሽ ኃይሉ ተሽከርካሪዎችን ኢላማ ያደረገ የአየር ድብደባ እንዳደረገ የአይን ምስክሮችን ጠቅሶ ሮይተርስ ዜና ወኪል ዘግቧል። ግጭቱ በሚያዝያ 7 ከጀመረው አንስቶ የፈጥኖ ደራሽ ኃይሉ ወታደሮች በመዲናዋ ካርቱም የመኖሪያ አካባቢዎችን መሠረት በማድረግ እንደሚንቀሳቀሱ ታውቋል። ውጊያው 1.1 ሚሊዮን የሚሆኑ ሰዎችን ሲያፈናቅል 250 ሺህ የሚሆኑትን ደግሞ ወደ ጎረቤት አገራት እንዲሸሸው አድርጓል። ከአንድ ሺህ በላይ የሚሆኑት ሕይወታቸውን እንዳጡ ይገመታል። ዛሬ ተደርጓል የተባለው የአየር ድብደባ በመዲናዋ ካርቱም፣ ኦምዱርማን እና ባህሪ ከተሞች እንደተፈጸመ የየከተሞቹ ነዋሪዎች ተናግረዋል። የናይጄሪያው ፕሬዚደንት ሙሐመዱ ቡሃሪ ሥልጣናቸውን ከመጠናቀቁ አንድ ሳምንት ሲቀረው በአፍሪካ ትልቁ የተባለለትን የነዳጅ ማጣሪያ ዛሬ መርቀው ከፍተዋል። ማጣሪያው ከዓመታት መዘግየት በኋላ መጠናቀቁ ተገልጿል። በአፍሪካ አንድ ቁጥር ባለሀብት በሆኑት አሊኮ ዳንጎቴ በንግድ ስጥ የተገነባው የነዳጅ ማጣሪያ በሙሉ አቅሙ ሲንቀሳቀስ በቀን 650 ሺህ በርሜል ያጣራል ተብሏል። በመጪው ውሳኔ ሥራውን እንደሚጀምርም ታውቋል። በመንግስት የሚተዳደሩት የነዳጅ ማጣሪያዎች በበቂ ባለማምረታቸው ምክንያት በአፍሪካ በሕዝብ ቁጥር ቀዳሚ የሆነችውና ድፍድፍ ነዳጅን በብዛት የምታመርተው ናይጄሪያ ለአገር ውስጥ ፍጆታ የሚያስፈልጋትን ነዳጅ ከውጭ ስታስገባ ቆይታለች። 19 ቢሊዮን ዶላር የሚፈጀው ማጣሪያ ለነዳጅ የሚወጣውን የውጭ ምንዛሬ እንደሚያስቀርና ከፍተኛ ቁጥር ያለው የሥራ ዕድል እንደሚፈጥር ይጠበቃል። ከነዳጅ ማጣሪያው ጋር ተያይዞ በ2 ቢሊዮን ዶላር የተገነባው የማዳበሪያ ፋብሪካም በአመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም እንዳለው የኤኤፍፒ ዘገባ አመልክቷል። በደቡብ አፍሪካ መዲና ፕሪቶሪያ አቅራቢያ በተከሰተ የኮሌራ ወረርሽኝ ቢያንስ አስር ሰዎች መሞታቸውን ባለሥልጣናት ትናንት አስታውቀዋል። የኮሌራ በሽታ ምልክት የሚታይባቸው ዘጠና አምስት የሚሆኑ ሰዎች ካለፈው ሰኞ ጀምሮ ወደ ሆስፒታል በመምጣት ላይ መሆናቸውን ወረርሽኙ ሽኙ በተከሰተበት ግዛት የሚገኘው የጤና ቢሮ ማስታወቁን የኤኤፍፒ ዘገባ አመልክቷል። ትናንት ውት በተደረገ ምርመራ 19 ሰዎች በሽታው እንደተገኘባቸው ተረጋግጧል። ነዋሪዎች የቧንቧ ውሃ ከመጠጣት እንዲቆጠቡ ባለሥልጣናት ጥሪ አስተላልፈዋል። የኮሬራው ወረርሽኝ በሽታ ለአሥርተ ዓመታት ማሽቆልቆልን ካሳየ በኋላ ባለፉት ሁለት ዓመታት ውስጥ እንደገና በመዛመት ላይ መሆኑን የተባበሩት መንግሥታት ድርጅት አስታውቋል። በ43 አገራት የሚገኙና አንድ ቢሊዮን የሚሆኑ ሰዎች ለበሽታው ተጋላጭ መሆናቸውን ተመድ አስታውቋል። ወረርሽኙ እንደገና ያንሰራራው ድህነት እየጨመረ በመምጣቱ፣ በግጭቶች መበራከትና በአየር ንብረት ለውጥ ምክንያት እንደሆነ የዓለም ጤና ድርጅት ይገልጻል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዌስት ባንክ ውስጥ በሚገኝ የስደተኞች ጣቢያ ላይ የእስራኤል ሰራዊት ባደረሰው ጥቃት ሶስት ፍልስጤማዊያን መገደላቸውን ባለሥልጣናት አስታውቀዋል። የፍልስጤም የጤና ሚኒስቴር እንዳስታወቀው ስድስት ሰዎች ጉዳት ደርሶባቸዋል። አንድ ተጎጂ በአሳሳቢ ሁኔታ ላይ ይገኛል ተብሏል። የእስራኤል ሰራዊት ሦስት ሰዎች መገደላቸውን አረጋግጠው አባላቱ ላይ ተኩስ በመከፈቱ የአጸፋ እርምጃ ተወስዷል ብሏል። በፍልስጤማውያን የሚፈጸመው ጥቃት እየጨመረ ነው በሚል እስራኤል ላለፈው አንድ ዓመት አሰሳዋን አጠናክራለች። ይህ በእንዲህ እንዳለ የባይደን አስተዳደር ትናንት እሁድ ባወጣው መግለጫ እስራኤል ዌስት ባንክ ላይ የምታካሄደውን ሰፈራ ነቅፈዋል። የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር እስራኤል በተያያዙት ግዛቶች ላይ የምታካሄደው ፖሊሲ እጅግ አሳሳቢ ነው ብለዋል። እስራኤል 700 ሺህ ሰዎችን በዌስት ባንክ ማስፈራ ለሰላም እንቅፋት ነው ሲሉ በርካታ የዓለም አቀፍ ማኅበረሰቡ አባላት ይገልጻሉ። ካለፈው ዓመት ተመሳሳይ ወቅት ጀምሮ እስራኤል ባደረሰችው ጥቃት ከ250 በላይ ፍልስጤማውያን ተገድለዋል። ፍልስጤማውያኑ በእስራኤላውያኑ ላይ ባደረሱት ጥቃት ደግሞ አምሳ ሰዎች ተገድለዋል። የሩሲያ ኃይሎች የዩክሬን ኔፕሮ ፔትሮቭስክ ክልል ላይ በሚሳይልና በድሮን የምሽት ጥቃት እንደሰነዘሩ የዩክሬን ባለሥልጣናት አስታውቀዋል። በጥቃቱ ሕንፃዊ ሲፈርሱ ሦስት ሰዎች ደግሞ ጉዳት ደርሶባቸዋል ተብሏል። በተጨማሪም ለዛፕሮዤዥያ የኒኩሌር ጣቢያ የኤሌክትሪክ ኃይል የሚያደርሰው መስመር በሩሲያ መመታቱ ታውቋል። የኒኩሌር ማብለያ ጣቢያው የኤሌክትሪክ ኃይል መልሶ እስኪቀጥል ድረስ በነዳጅ በሚሠራ ጄኔሬተር ለሰዓታት ለመቆየት መገደዱም ታውቋል። 16 ሚሳይሎችና 20 ሻሄድ ድሮኖች በምሽት መተኮሳቸውንና የዩክሬን የአየር መከላከያ አራት ክሩዝ ሚሳይሎችንና ሀያ ድሮኖችን መጥቶ መጣሉን የዩክሬን አየር ኃይል አስታውቋል። ይህ በእንዲህ እንዳለ የቡድን ሰባት አገራት ለዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ያላቸውን ድጋፍ ገልጸዋል። በሂሮሺማ ጃፓን በቡድን ሰባት አገራት ጉባኤ መዝጊያ ላይ ትናንት እሁድ ንግግር ያደረጉት ዜሌንስኪ የሩሲያ ሩሲያ በቁጥጥሯ ስር እንዳደረገቻት በምትናገረው የባክሙት ከተማ ላይ እየፈጸመች ያለው ውድመት በሁለተኛው ዓለም ጦርነት በሂሮሺማ ላይ ከደረሰው የአቶሚክ ቦምብ ጥቃት ጋር አነጻጽረዋል። ዜሌንስኪ አያይዘውም ዓለም በአንድነት ካልቆመ ሩሲያ ሌላ ተመሳሳይ ጦርነት ከማድረግ አትመለስም ብለዋል። ባክሙት በሩሲያ ቁጥጥር ስር ወድቃለች የሚለውንም ዜሌንስኪ አስተባብለዋል። በመጨረሻም አድማጮች በቡድን ሰባት ሀገራት የተካሄደው ጉባኤ ጸረ ቻይና ወርክሾፕ ነው ሲል በቻይና የሚደገፈው ግሎባል ታይምስ የተሰኘው ጋዜጣ ዛሬ በርዕስ አንቀጹ ጽፏል። በሄሮሽማ ጃፓን የተሰባሰቡትን የቡድን ሰባት ሀገራት ቅዳሜ ዕለት ያወጡትን የአቋም መግለጫ ተከትሎ ቻይና በአገሪቱ የሚገኙትን የጃፓን አምባሳደር ጠርታ ስታነጋግር በእንግሊዝ የሚገኘው የቻይና ኤምባሲ ደግሞ አገሪቱ የቻይናን ስም ከማጥፋት እንድትቆጠብ ጠይቋል። የቡድን ሰባት አገራቱ ቅዳሜ ዕለት ባወጡት የአቋም መግለጫ ቻይና በታይዋን ላይ የምታደርገውን ዛቻ፣ የኒኩሌር ትጥቋን በተመለከተ እንዲሁም በዓለም ኢኮኖሚ ላይ አላት ያሉትን አሉታዊ ተጽዕኖ አውግዘዋል። ቡድን ሰባት ወደ ጸረ ቻይና ወርክሾፕነት ወርደዋል በሚል ርዕስ ግሎባል ታይምስ ባወጣው ርዕስ አንቀጽ አሜሪካ በምዕራቡ ዓለም ጸረ ቻይና መረብ ለመዘርጋት እየጣረች ነው ብሏል። የቻይናው የውጭ ጉዳይ ሚኒስቴር የቡድን ሰባት አገራቱ ያወጡትን መግለጫ መቃወሙን አስመልክቶ በአገሪቱ የሚገኙትን የጃፓን አምባሳደር ጠርቶ አነጋግሯል። በዩክሬን ላይ በምታካሄደው ጦርነት ምክንያት በቡድን ሰባት ጉባኤ ላይ የተወገዘችው ሩሲያም ጉባኤው የጸረ ሩሲያና የጸረ ቻይና አቋሞች መፈልፈያ ነው ብላለች። ይህ በእንዲህ እንዳለ የአሜሪካው ፕሬዝደንት ጆ ባይደን ከቻይና ጋር ያለው የሻከረ ግንኙነት በቅርቡ ይሻሻላል ብለው እንደሚጠብቁ ተናግረዋል። ቤጂንግ የቡድን ሰባቱን መግለጫ በተመለከተ ፈጣን ምላሽ በሰጠችበት ሁኔታ ውጥረቱ ወዲያውኑ ይረግባል ብለው እንደማይጠብቁ ተንታኞች በመናገር ላይ ናቸው። ለምሽቱ ያዝነው ዜና በዚሁ ተፈጽሟል። ወደ ስመኝሽ ይመራቸዋል። በጣም አመሰግናለሁ እንግዲህ ለመጀመሪያ ጊዜያችን ነውዙ እዚህ ስቱዲዮ በቀጥታ ዜናዎችን ስናቀርብ በተከታታይ ቀናቶችም የምንቀጥል ይሆናል። ለዛሬው አመሰግናለሁ። በአስራ ዘጠኝ በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ግንቦት 14 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እጋብዛለሁ። አሁን ወደ ቀዳሚው የአበይር ዘገባችን ነው የምናልፈው። ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች ጋምቤላ ውስጥ አስር ሰዎችን ገድለው አስራ ሁለቱን ማቁሰላቸውን የክልሉ የጸጥታ ቢሮ አስታውቋል። ታጣቂዎቹ በኖዌር ዞን ዋንቱዋ ወረዳ መትሀር ከተማ በምትገኘው መካነ ኢየሱስ ቤተ ክርስቲያን እና በማንኮይ ወረዳ ቢልኬች ቀበሌ ገብተው ጥቃት እንደፈጸሙ የክልሉ ጸጥታ ቢሮ አስታውቋል። ፀሐይ ዳምጠው ዝርዝር አላት። ቅዳሜ ግንቦት 12 ቀን 2015 ዓ ም ማምሻውን ከደቡብ ሱዳን ድንበር አቋርጠው የገቡ የሙሬ ታጣቂዎች በፈጸሙ ጥቃት አስር ሰዎች መገደላቸውን ያረጋገጡት የክልሉ የጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት የቆሰሉት 12 ሰዎች ጋምቤላ ሆስፒታል ሕክምና በመከታተል ላይ መሆናቸውን ተናግረዋል። ክስተቱ ያው ማታ ነበረ የተፈጠረው በኒር ዞን ሁለት ወረዳዎች እና ነው ችግር የተፈጠረው አንደኛ በዋንቷ ወረዳ ሁለተኛ ደግሞ መኮይ ወረዳ ነው። እነዚህ ሁለቱ ቦታ ላይ በተመሳሳይ በሌሊት ነው ሙድ ላይ ገብቶ ጥቃት የፈጸሙ ዋንቷ ላይ በአንድ ቤተ ክርስቲያን ችሎት ላይ የነበሩ ሴቶችን ላይ ነው ጥቃት የፈጸሙ። ከዛ በዛ ጥቃት ወደ አያ ሰው ተገድሏል። እዚያ በዛ ወረዳ ማለት ነው ዘጠኝ ሰው ሲሞቱ ወደ አስራ አንድ ሰው ደግሞ ቆስሏል። እንደገና በመኮይ ወረዳ ሁለት ሰው ላይ ነው ጉዳት የፈጠሩ አንዱ ሲሞት፣ አንዱ ደግሞ ቆስሏል። ጠቅላላ በኔርዶን በተፈጠረው ጥቃት አስር ሰው ሞቷል። አስራ ሁለት ሰው ደግሞ ከከባድ እና ቀላል ጉዳት ደርሶባቸው በአሁኑ ሰዓት በጋምቤላ ሆስፒታል በኑር ዞን የንኛን ሆስፒታል ላይ ሕክምና እየወሰዱ ይገኛሉ። ታጣቂዎቹ ከደቡብ ሱዳን ወደ ኢትዮጵያ የሚሻገሩበት ድንበር ሰፊ መሆኑን የገለጹት ኃላፊው በሌላ አካባቢ ተመሳሳይ ጥቃት እንዳይፈጸም የመንግስት የፀጥታ ኃይሎች ለአሰሳ እንደተሰማሩ አመልክተዋል። ይህንን ለመቀልበስ የፌዴራል ፖሊስ መደበኛ ፖሊስ እና መከላከያም ቦታ አድርሶ የዛ አካባቢ ሚሊሻ በማደራጀት ስምሪ ተደርጓል። እኛምን በአካል ደን ህዝቡን አዋይትናል። የአካባቢ ጥበቃና ደህንነት እንዲጠናከርና አስተሳ እንዲደረግ ተነጋግረናል። የሙርሌ ጎሳ ታጣቂዎች ከደቡብ ሱዳን ወደ ኢትዮጵያ ድንበር ተሻግረው በጋምቤላ ክልል ጥቃት መፈጸማቸው ሲነገር የመጀመሪያ ጊዜ አይደለም። ታጣቂዎቹ ድንበር አቋርጠው ኢትዮጵያ ውስጥ በመግባት ሰላማዊ ሰዎችን እንደሚገሉና ልጆችም ጠልፎ እንደሚወስዱ የአሜሪካ ድምፅን ጨምሮ ከዚህ ቀደም በተለያዩ ዓለም አቀፍ ተቋማት መዘገቡ ይታወሳል። ታጣቂዎቹ ሰላማዊ ሰዎችን የሚገሉትና ልጆች የሚጠልፉትም ከኢትዮጵያ ብቻ ሳይሆን ደቡብ ሱዳን ውስጥ መሆኑን የአካባቢው ቃል አቀባይ ጆ አዲንጎራናይ ከዚህ ቀደም ለአሜሪካ ድምፅ አመልክተዋል። ከዚህ አንጻር መፍትሄ ምን ሊሆን እንደሚችል የተጠየቀ ቁት ኃላፊውን ተከታዩ መልሰዋል። ው ባለፈው በየካቲት ወር ወደ የካቲት ሀያ ሶስት አካባቢ ጆ ባይደን ግሬት ቢፎር አድሚኒስትሬሽን አስተዳዳሪዎች ጋር ተወያይተናል። ይህን ችግር ለመቀልበስ ማለት ነው። ተደጋጋሚ ክስተት ስለሆነ ይህንኑ ለማስቆም እና ሰዎችም ድንበር አቋርቶ ድሰ መጥቶ ጥቃትና ክፍት ዝርፊያ ና ህጻናት አፈና እንዲቆም በሚገባ ተነጋግረና ስለዚህ፣ በዘላክነት ክስተቱ ለመከላከል ለመቀልበስ እንትን ያስፈልጋል። የህዝብ ለህዝብ ግንኙነት ማጠናከር ያስፈልጋል። እሱን እንሰራበታለን። ሌላ ደግሞ የአካባቢ ጸጥታ ከማስከበር ጋር ተይዞ መደራጀት የሚገባቸው የጸጥታ አካላት ተደራጅተው አካባቢ ጥበቃ እንዲያደርጉ ማድረግ ነው። ታጣቂዎቹ ተጨማሪ ጉዳት እንዳያደርሱ የአካባቢው ማህበረሰብ ከአካባቢው ምልሻ ጋር በመሆን ክትትል እያደረገ ይገኛል ያሉት አቶ ኦቶው፣ ክልሉ አሁን ባለው ሁኔታ የጸጥታ ኃይሉን በማቀናጀት ሰላምና ጸጥታ የማስከበር ስራውን እየሰራ እንደሆነም ጠቅሰዋል። በጥቃት አድራሾች ላይ እርምጃ ለመውሰድ በትኩረት እየተሰራ እንደሚገኝም አስታውቋል። የክልሉ ምክትል ርዕሰ መስተዳደር አቶ ተንኪዌ ጆግን ጨምሮ የተለያዩ ባለስልጣናት በኒዌር ዞን በዋንቷና በማኮ ወረዳዎች ተገኝተው ጉዳት የደረሰባቸውን የህብረተሰብ ክፍሎች እንዳበረታቱም አቶ ኦቶው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሀምሳ ዓመት እድሜ ያስቆጠረው ፓርቲ በድጋሚ ምዝገባ ለማድረግ ማመልከቻ እንደማያስገባ አስታወቁ። ፓርቲያቸውም ሆነ ጊዜያዊ አስተዳደሩ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ ተቃውሞ መግለጫ ማውጣቱን ገልጸው ጉዳዩን ለአፍሪካ ህብረትም ማሳወቃቸውን ተናግረዋል። ሊቀመንበሩ ዛሬ ለጋዜጠኞች በሰጡትና አንድ ሰዓት በፈጀው ጋዜጣዊ መግለጫ ላይ የተለያዩ ጉዳዮችን ያነሱ ሲሆን ፓርቲያቸው ሁሉንም አይነት ለውጥ ለማምጣት እየሰራ መሆኑን ተናግረዋል። ተፈናቃዮች ወደ ቀያቸው አለመመለሳቸውን ከጦርነቱ በፊት የክልሉ አስተዳደር ወሰን የነበሩ አካባቢዎች በጊዜያዊ አስተዳደሩ መተዳደር አለመጀመራቸውን እና በጦርነቱ ውስጥ ተፈጽመዋል ያሏቸውን በደሎች የሚያጠራ አካል ስራ አለመጀመሩን እንደ ጉድለት ያነሱት ዶክተር ደብረጽዮን ሆኖም የሰላም ስምምነቱ ሰላም ለማምጣት በሚያስችል ሁኔታ ላይ ይገኛል ሲሉ ጠቁመዋል። በጦርነቱ ምክንያት ህወሀት ጠቅላላ ጉባኤ ሳያደርግ መቆየቱን የጠቆሙት ዶክተር ደብረ ጽዮን አሁን ጉባኤ ለማካሄድ አጠቃላይ ማስተካከያ አድርገናል። የአመራር ለውጥም ከእርሱ ጋር ተያይዞ ይመጣል ብለዋል። ወደ ተከታዩ ዜና ስናልፍ የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በትግራይ ክልል ያለው ሰብዓዊ ቀውስ እጅግ አሰቃቂ ደረጃ ላይ በመድረሱ የሚመለከታቸውን አካላት ትኩረት እንደሚሻ አስታወቀ። ምክር ቤቱ ባወጣው መግለጫ የአሜሪካ የዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድና የአለም ምግብ ፕሮግራም ወይም ደብልዩ ኤፍፒ ለትግራይ ክልል ሲያቀርቡት የነበረውን ሰብዓዊ እርዳታ በማቋረጣቸው ተረጂዎች ጭንቀት ውስጥ መግባታቸው ተገልጿል። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር አቶ ሄኖክ መለሰ ስለ መግለጫው ለአሜሪካ ድምጽ በሰጡት ቃለ መጠይቅ እርምጃው ተረጂዎችን ለከፋ ችግር እያጋለጠ ለመሆኑ ድርጅቶቹ ያቋረጡትን የእርዳታ አቅርቦት መልሰው እንዲያስጀምሩ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት አርብ ዕለት ግንቦት 11 ቀን 2015 ዓ ም ያወጣውን መግለጫ በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የምክር ቤቱ ዋና ዲሬክተር አቶ ሄኖክ መለሰ ሁለቱም ዓለም አቀፍ ድርጅቶች የእርዳታ አቅርቦትን ለማቋረጥ ከወሰኑ በኋላ የምክር ቤቱ አባላት በትግራይ ክልል ጉብኝት ማድረጋቸውን ተናግረዋል። በጉብኝታቸው ወቅት ሰብአዊ ቀውሱ ከባድ መሆኑን ተመልክተናል ያሉት ዋና ዲሬክተሩ እርዳታውን ማቋረጥ በሚሊዮን የሚቆጠሩ ሰዎችን ለችግር ስለሚያጋልጥ ዓለም አቀፍ ለጋሽ ድርጅቶቹ ውሳኔያቸውን መልሰው እንዲያጤኑት ጥሪ አቅርበዋል። በአካል ተገኝተን የህዝቡን ሁኔታ አይተናል። በጣም በጣም በጣም አሰቃቂ በሆነ ሁኔታ ላይ ነው ወገን ያለው እና በዚህ ላይ እንግዲህ እንዲህ አይነት ነገር መቆሙ የበለጠ ህብረተሰቡን በተለይ ደግሞ ምንም ለዚህ ኮንትሪቢዩት የማያደርጉም ሰዎች ህጻናት፣ አረጋውያን በውሳኔው መሰረት እንዲሁ እርዳታውም እያለ ከፍተኛ የሆነ ችግር ላይ የወደቀ ማህበረሰብ ስለሆነ የእነሱ ነገር በጣም ይመለከተናል እና ከዚህ አንጻር ሚሊየንስ የሆነ ኒድ ነው ያለው ና በዚህ ላይ የሚኖር ውሳኔ የበለጠ ሰውን ለሞት የሚዳረግ ስለሆነ የአሜሪካ መንግስትንም ዩኤስኤድንም ይሁን ደብሉኤፍፒ እርዳታቸው እንዲቀጥሉና ጎን ለጎን ደግሞ አስፈላጊ የሆነ ማጣራትም ኮንሰርናቸው አድሬስ የሚደረግበት መንገድ መንግስትም እንዲፈልግ የሚያሳስብ መግለጫ ነው ያወጣ ነው። በክልሉ ስር የሰደደውን ሰብአዊ ቀውስ ሁሉም አካላት በትኩረት ሊመለከቱት እንደሚገባም አቶ ሄኖክ አሳስበዋል። ያለውን ሁኔታ በቅርበት እናውቀዋለን፣ እንከታተላለን። እርዳታም እያለ እርዳታ የሚፈልገው ማህበረሰብ መጠንና እርዳታው ብዙ የሚመጣጠን አይደለም። በጣም አስከፊ አስቸጋሪ ነገር እንዳለ አይተናል። በአሁኑ ደግሞ ስንሄድ ደግሞ ይህ በቆመበት ሁኔታ ነው ያለው እና ህዝቡም ትንሽ የመጨነቅ ሁኔታ ይታያል እና አስቸጋሪ የሆነ አፋጣኝ ድጋፍ የሚፈልጉ ብዙ እንደሆኑ እና በጣም አቴንሽን የሚፈልግ በጣም አስከፊ እንደሆነ መናገር ይቻላል። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በትግራይ የተቋረጠውን እርዳታ መልሶ ለማስጀመር የሚደረግን ማንኛውንም ጥረት ለመደገፍ ዝግጁ መሆኑን በመግለጫው አስታውቋል። የአሜሪካ የዓለም አቀፍ ልማት ኤጀንሲ ዩኤስኤድ እና የዓለም ምግብ ፕሮግራም WFP በትግራይ ክልል ሲያከናውኑት የቆዩትን የምግብ እርዳታ ስርጭት በጊዜያዊነት ማቋረጣቸውን ያስታወቁት ከ20 ቀናት በፊት ነበር። ለጋሽ ድርጅቶቹ ከውሳኔው ላይ የደረሱት ለሰብአዊ እርዳታ የገባው እህል ከዓላማው ውጪ እየተመዘበረ ለገበያ በመቅረቡ እንደሆነ በወቅቱ አመልክተዋል። አቶ ሄኖክ መለሰ የዓለም አቀፍ ተራድኦ ድርጅቶቹን ውሳኔ ባይቀበሉትም ለችግረኛ ተረጂዎች የሚቀርበውን ሰብአዊ እርዳታ በሕገወጥ መንገድ ለገበያ ማቅረብ ግን ትክክልና ተገቢ አለመሆኑን አስረድተዋል። ይሄ ጉዳይ አሳስቦን፣ መጀመሪያ ያው እንግዲህ ማስረጃዎችን ማሰባሰብ ነበረብን። በምን መልክ ነው የቆመው የሚለውን ነገር ለማጣራት አንዳንድ ሂደቶችን አድርገናል። ሰዎችንም፣ ድርጅቶችንም እንደዚሁ ደግሞ የትግራይ ጊዜያዊ አስተዳደር ጋር በነበረን አጭር ቆይታም ሁኔታዎችን ለመስማት ለማዳመጥ ሞክረናል። እንግዲህ በዛ ላይ ያገኘነው ነገር የቆመበት ምክንያት ለእርዳታ የሚመጣ እህል በሽያጭ ላይ መገኘቱና ስርቆትም መኖሩን የሚያመላክቱ ነገሮችን አይተናል። እንዲህ ያሉ ያልተገቡ መርህን የጣሱ ድርጊቶች ከሆኑ ይህንን ድርጊት የማስተካከል ኃላፊነት የኛ የሁላችንም ነው ብዬ አስባለሁ። በመግለጫችንም በደንብ እንደተቀመጠው እኛም እንደ ኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የምናምነው በዓለም አቀፍ ደረጃ ያለውን መርህ ማንኛውም ለእርዳታ የሚመጣ እህልም ይሁን የተለያዩ ነገሮች ለሽያጭ ወይም ደግሞ ስርፎት እንግዲህ በዚህ መልኩ መገኘት በምንም አይነት ተቀባይነት እንደሌለው አስረግተን ማስመር እንፈልጋለን። መንግስትም በተለይ ደግሞ የትግራይ ጊዜያዊ አስተዳደሩም ኃላፊነት በተሞላው መልኩ ይህንን ጉዳይ አጣርተው እርምጃ መውሰድም ያስፈልጋል። አሰራርንም ማስተካከል ያስፈልጋል። የትግራይ ክልል ጊዜያዊ አስተዳደር በዓለም አቀፍ ለጋሾች የቀረበው እርዳታ ለገበያ ስለመዋሉ መዋሉ የሚያጣራ ግብረ ኃይል ማቋቋሙን አስታውቋል። ሰብአዊ እርዳታ እንዲከፋፈል ማመቻቸት እንጂ የእርዳታ እህል ማከፋፈል ስራው አለመሆኑን የገለጸው የኢትዮጵያ መንግስት በበኩሉ በድርጊቱ ላይ የሚደረገውን ምርመራ እንደሚደግፍ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በተከታዩ ዘገባ ደግሞ ለአማራ ክልል ይሆናል፣ የምናልፈው የአማራ ሕዝብ ጥያቄዎች ምላሽ እንዲያገኙ ከመላው ኢትዮጵያውያን ጋራ በመተማመንና በመተባበር እንደሚሰራ የአማራ ክልል ብልጽግና ፓርቲ አስታወቀ። በክልሉ ርዕሰ መዲና ባህር ዳር ከተማ ላለፉት ሶስት ቀናት ሲካሄድ የቆየው የአማራ ክልል የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ኮንፈረንስ ሲጠናቀቅ ፓርቲው ባወጣው የአቋም መግለጫ የአማራ ሕዝብ ጥያቄ ምላሽ የሚያገኘው የኢትዮጵያዊነት ን ባስቀደመ መልኩ ውስጣዊ አንድነትን በማጠናከር እንደሆነ አስታውቋል። ለዚህም የፓርቲው መሪዎች አስፈላጊውን መስዋዕትነት ለመክፈል መዘጋጀታቸውን አመልክቷል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴህን እና በባህርዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁራን በበኩላቸው ውለው ያደሩ ያሏቸው የአማራ ህዝብ ጥያቄዎችን ምላሽ ለመስጠት የአማራ ክልል ብልጽግና ፓርቲ ከመግለጫ ባለፈ መሬት ላይ የወረደ ስራ ለመስራት እንቅስቃሴ ጀመር አለበት ብለዋል። አስቴር ምስጋናው ዝርዝር አላት። የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ለሶስት ቀናት ያህል ሲያካሂዱት የሰነበቱት ውይይት ተጠናቋል። ፓርቲው የውይይቱ መጠናቀቁን ተከትሎ በወጣው የአቋም መግለጫ በጸረ ኢትዮጵያና ጸረ አማራ አቋም ህልውናቸውን በመሰረቱ ሲል በገለጻቸው ቡድኖች የተሳሳተ የታሪክ አረዳድ የአማራ ሕዝብ ፖለቲካዊ ችግር ስር የሰደድና የተወሳሰበ እንዲሆን ማድረጉን አምኗል። በውይይቱ መክፈቻ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ያደሩ ብለው የጠቀሷቸው የአማራ ሕዝብ ጥያቄዎች የወሰንና ማንነት፣ የሕገ መንግስት መሻሻል፣ የዜጎች መብት መከበ ማህበር የጨቋኝና ተጨቋኝ ትርክቶች ይስተካከል የሚሉ ናቸው። እነዚህ የህዝብ መሰረታዊ ጥያቄዎች የሚፈቱት በሰላማዊ መንገድ ብቻ ነው ማለታቸው ይታወሳል። ፓርቲው በውይይቱ ማጠቃለያ በያዘው አቋም ጥያቄዎቹ ምላሽ እንዲያገኙ ውስጣዊ አንድነትን ከማጠንከር ባለፈ ከመላው ኢትዮጵያውያን ጋር በመተማመንና በመተባበር እንደሚሰራ ገልጸዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ያደሩ የዋሉ ሲሉ የገለጿቸው ያላቸው የአማራ ህዝብ ጥያቄዎች ምላሽ የሚያገኙት ከሌሎች ኢትዮጵያውያን ጋር በመሆን እንደሆነ አስምረውበታል። ለዚህም የአማራ ብልጽግና ፓርቲ አሁን የያዘው አቋም ትክክለኛ ነው ብለዋል። ግሌም ከፖለቲካ እይታም ከታየው የአማራ ህዝብ ጥያቄዎች በኢትዮጵያዊ ማዕቀፍ ይፈታሉ። በኢትዮጵያ አንድነት ጥላ ስር፣ ያ ማለት የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ከፍታ የሚመኝ በዛ ጥላ ስር ውስጥ ይፈታል ማለት ሌሎችም ተስፋ እንዲያደርጉ ከተነጣይና ወይም ፖለቲካ በባህሪው ወዳጅ ማብዛት ጠላት መቀነስን ይጠይቃል። ስለዚህ ሌሎችንም ሀይል የሚያሰባስብ መግለጫ በመሆኑ በዚህ በኩል ጥሩ ነው የሚል እምነት አለኝ። ያው እንደሚታወቀ ያው ገዢው ፓርቲ ያው ብልጽግና ፓርቲ ነው። ስለዚህ ወደድንም ጠላንም፣ ደገፍነውም ተቃወምነውም ብልጽግና ጥንካሬም ድክመትም ተቻ ያደረገናል። ስለዚህ ውስጣዊ አንድነት ኑሯቸው በተሻለ መናበብ በተሻለ አንድነት ጥሩ እንቅስቃሴ ሲወስድ መንግስታዊ ስራዎችም ይሳለጣሉ። በመንግስታዊ ስራ አብረን እየሰራን እያለን ስለሆነ መንግስታዊ ስራ ደግሞ ከጠንካራ ፓርቲ ይመነጫል። ስለዚህ ፖለቲካ ሊሰር የሚችለው ሰላምና ደህንነት ሲኖር ነው። ሰላምና ደህንነት ባልተከበረበት ሁኔታ የተረጋጋ ፖለቲካ ሊሰራ አይችልም። የተረጋጋ ፖለቲካ ከሌለ ደግሞ የተረጋጋ መንግስት የለም። የተረጋጋ መንግስት ከሌለ ደግሞ የሕዝብ ተጠቃሚነት ጥያቄ ውስጥ ነው የሚወድቀው ስለዚህ ፓርቲው ወቅቱን አገናዝቦ መምከሩ በጎ ነው ማለት ነው የሚቻለው። ጥሩ ነው ማለት ነው የሚቻለው። ጥሩ ሊሆን የሚችለው ግን እነኛ በመግለጫቸው ያስቀመጧቸው አንኳር አንኳር ነጥቦች፣ መሰረታዊ ጥያቄዎች መሬት ለማስነካት የሚካሄድበት የተግባር እንቅስቃሴ መታጀብ መቻል አለባቸው። ያው የፖለቲካ ሀሳብ ነው። ሀሳብ መሬት መንካት መቻል አለበት። መሬት እስካልነካ ድረስ ጥያቄ ሆኖ ነው የሚቀረው። በውይይቱ ፈተናዎችንና የመውጫ ስልቶችን መለየቱን የገለጸው የአማራ ክልል ብልጽግና ፓርቲ የጋራ ቅቡልነት የተሰጠው መንግስት ለመገንባት የሚያስችል ህብረ ብሔራዊ ሂደት አማራጭን አስቀድመናል ብሏል። የአማራ ህዝብ ጥያቄዎች ፍትሐዊና ተገቢነቱ የማያጠራጥር ነው ያለው ፓርቲው ጥያቄዎቹ ምላሽ እንዲያገኙ ሁሉንም አይነት መስዋዕትነት ለመክፈል ዝግጁ መሆኑን በመግለጫው ጠቅሷል። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ኤፍሬም አህዱ ፓርቲው ችግሮችን ከመለየትና ከመተንተን ባለፈ መሬት ላይ የወረደ ስራ ለመስራት እንቅስቃሴ መጀመር አለበት ብለዋል። ከዚህ በፊት ሲደረግ እንደነበረው ችግር አለ፣ ችግር አለ፣ ችግር አለ፣ እንደዚህ እንደዚህ ከማለት ይልቅ ቀጥተኛና ቁርጠኛ የሆነ አቋም ብቻ ሳይሆን መሬት ላይ ይሄ አቋም ይሄ ሀሳብም ችግሩን እንፈታለን የሚለው እንፈታለን ከማለት ባሻገር መሬት ላይ ማውረድም ያስፈልጋል። አቋም እንደ አቋም መሬት ላይ ዝቅ ማለት አለበት ማውረድ አለበት። ህዝቡም ያን ይመስለኛል የሚፈልገው። መቼ፣ እንዴት የሚለውን መመለስ ያስፈልጋል። እንደዚህ እንደዚህ ቁርጠኞች ነን ምንጥስ ምንጥስ ከማለት መቼ፣ እንዴት የሚለውንም በዛው መሳ ለመሳም መመለስ ያለበት ጉዳይ ነው ብዬ አስብ። ሌላው በዚሁ በባህር ዳር ዩኒቨርስቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ያያውገነት የህዝቡ ጥያቄዎች መሰረታቸው ሀገር አቀፍ መፍትሄ የሚያስፈልጋቸው በመሆኑ የፓርቲ ስርአቱ ቅድሚያ መስተካከል አለበት ይላሉ። ችግሮቹ መወቅ በጣም መዋቅራዊ ናቸው። ህገ መንግስታዊ ችግሮች አሉ። ሌላ ደግሞ የፓርቲ ስርአት የውስጥ የዲሞክራሲ ችግር የፓርቲ የስትራቴጂ ችግሮችም ያሉበት ስለሆነ ይህን በአንድ ክልል በተደረገ ታዊ ስብሰባዎችና የጋራ መግለጫዎቹ መፍትሄ የሚሰጥ ሳይሆን መዋቅራዊ ችግር እስከሆኑ ድረስ ስርዓታዊ የሆነ መፍትሄ ያስፈልጋቸዋል። መዋቅራዊ የሆነ መፍትሄ ያስፈልጋቸዋል። ያ ከሆነ ምናልባት መግለጫዎቹ ወደ ተግባር ሊቀየሩ ይችላሉ እንጂ ባለው ሁኔታ ግን መፍትሄ የሚሆኑ ናቸው ወይም ደግሞ ገቢራዊ ይሆናሉ የሚል እምነት የለኝ። ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ቃል ለሶስት ቀናት የተካሄደው የአማራ ክልል ብልጽግና ፓርቲ ውይይቱ ቀጣይነት እንዳለውም ተጠቅሷል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። ተከታይ ደግሞ የሱዳን ስደተኞችን ሁኔታ ነው የምንመለከተው። የሱዳን ጦርና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች ከሚያዝያ ሰባት ጀምሮ በካርቱምና ሌሎች አካባቢዎች በሚያካሂዱት ግጭት ምክንያት ሀያ አምስት ነጥብ ሰባት ሚሊዮን የሚሆኑ ሰዎች የአስቸኳይ ሰብአዊ እርዳታ ፈላጊ ሆነዋል። በኢትዮጵያና በሱዳን ድንበር በምትገኘው መተማ ከተማ የሚገኙ ስደተኞችን ሁኔታ ተመልክቶ ሲሲቲቪ ያጠናቀረው ዘገባ ተከታዩ ነው። ዓለም አቀፉ የስደተኞች ድርጅት አይኦኤም ረቡዕ ዕለት ያወጣው መረጃ እንደሚያሳየው በመላው ሱዳን ቢያንስ 843130 ሰዎች ተፈናቅለዋል። ወደ 259 ሺህ የሚጠጉ ሰዎች ደግሞ ወደ ጎረቤት ሀገራት ተሰደዋል። ኢትዮጵያና ሱዳንን ወደምታገናኘው መተማ ከተማ ግጭቱ ከጀመረበት ጊዜ አንስቶ በቀን ከ700 እስከ 800 የሚደርሱ ሰዎች የሱዳንን ድንበር ተሻግረው ይገባሉ። የቻይና ማዕከላዊ የቴሌቪዥን ጣቢያ የሆነው ሲሲቲቪ ካነጋገራቸው ስደተኞች መካከል አንዱ የሆነው እስማኤል ሁሴን ግጭቱ ከመጀመሩ በፊት እሱና ነፍሰ ጡር ባለቤቱ በካርቱም ይኖሩ እንደነበር ገልጾ አለመረጋጋቱ መኖሪያ ቤታቸውን ጥለው እንዲሰደዱ እንዳስገደዳቸው ገልጿል። እዚህ ለመድረስ በጣም ብዙ ቀናት ፈጅተውብናል። በየመንገዱ ላይ የፍተሻ ጣቢያዎች አሉ። ወደ ኢትዮጵያ ድንበር ከደረስን በኋላ ለሌላ ዙር የደህንነት ፍተሻ ወደ አልቀዳሪፍ ተልከን ነበረ። ለኔና ለነፍሰ ጡር ባለቤቴ እዚህ ለመድረስ በጣም ከባድ ነበረ። በሱዳን የነበረኝን ሁሉን ነገር አጥቻለሁ። አሁን እንደገና ከምንም መጀመር አለብኝ። በሱዳን ይሰሩ የነበሩ ኢትዮጵያውያንም ደህንነታቸውን ለማረጋገጥ ሌላ አማራጭ ስላልነበራቸው ወደ ትውልድ ሀገራቸው ተመልሰዋል። ከእነዚህ አንዱ በሱዳን ስደት ላይ ይኖር የነበረው ነብሱ መሐመድ ኑር አንዱ ነው። እኛ ወደን አይደለም። ከሱዳን ካርቱም እየወጣን መሳሪያ ዲሽቃ የሚባለው መሳሪያ አለ። ከላይ እንደዚህ ሲተኮስ ተመልሶ ቤት ቀዶ ገብቶ የሰው ልጅ የገደለ ነበር። እኛ ለነፍሳችን ብለን ሻኪን የዚህ መጣን እንጂ ወደን አይደለም። ዚህ መጣ በዓለም አቀፉ የስደተኞች ድርጅት ወይም አይኦኤም የኢትዮጵያ ዋና ስራ አስፈጻሚ የሆኑት አቢባቱ ወንፎል እንደሚያስረዱት ከሱዳን እየሸሹ ወደ ኢትዮጵያ የሚገቡት ስደተኞች አስቸኳይ መሰረታዊ እርዳታ የሚያስፈልጋቸው ቢሆንም በቂ ድጋፍ ግን እያገኙ አይደለም። ፍላጎቱ እጅግ ከፍተኛ ነው። ከረጅም ጉዞ በኋላ እዚህ መድረስ የቻሉ ሰዎች አሉ። በአስከፊ ሁኔታ ውስጥ ያሉ የመጠለያ የምግብ ትራንስፖርት፣ የውሃ አቅርቦትና የመጸዳጃ ድጋፍ የሚያስፈልጋቸው ሰዎች እየመጡ ነው። እነዚህ አገልግሎቶች ያስፈልጓቸዋል፣ ነገር ግን እርዳታው የለም። የ21 ዓመቷ ሴራወይን እድሪስ አሌ ገና መተማ መድረሷ ነው። ቤተሰቦቿን፣ ጓደኞቿን ጎረቤቶቿንና መኖሪያዋን አታለች። አሁን ለመለወጥ አንድ ምኞት ብቻ እንደቀራት ትናገራለች። ሰላምና ደህንነት እመኛለሁ። የተኩስ ድምፅ ለመስማት አልፈልግም። የሚሰማኝን ፍርሃት መርሳት ምችልና ትምህርቴን ብቀጥል ደስ ይለኛል። ጤናና ምግብ ማግኘት እመኛለሁ። መኖር እፈልጋለሁ። የሱዳን ጦር ትላንት በዋና ከተማይቱ ካርቱም የአየር ድብደባ ማድረጉን ነዋሪዎች ለሮይተርስ ገልጸዋል። ጦሩ ጥቃቱን ያደረሰው አንድ ሳምንት የሚቆየው የተኩስ አቁም ስምምነት ተግባራዊ ከመሆኑ ከሰዓታት በፊት ነው። በዓለም ጤና ድርጅት መረጃ መሠረት እስካሁን በግጭቱ 75 ሰዎች ሲሞቱ ቢያንስ 5287 ሰዎች ጉዳት ደርሶባቸዋል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዚዳንት ጆ ባይደን በጃፓን ቡድን ሰባት ስብሰባ ላይ ተገኝተው ወደ ሀገራቸው ከተመለሱ በኋላም ዩናይትድ ስቴትስ እዳዋን መክፈል እንዳትችል ከሚያደርጋት መሰናክል ለመከላከል የሚደረገው ንግግር ቀጥሏል። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ ኢግሊሲያስ በብድር እዳው ጣራ ክርክር ዲሞክራቶችና ሪፐብሊካኖች አሁን ያሉበትን አቋም ተመልክታለች። ደረጃ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን በጃፓን ሂሮሺማ የቡድን ሰባት አባላት ስብሰባን ለማጠናቀቅ እየተዘጋጁ በነበሩበት ወቅት ዩናይትድ ስቴትስ እዳዋን መክፈል እንድትችል ሪፐብሊካኑ የአክራሪነት አቋማቸውን እንዲተዉ ጥሪ አቅርበዋል። ዶን ማይ ፓርት በእኔ በኩል የእኔን ድርሻ ተወጥቻለሁ። ከዚህ ቀደም በገባሁት ቃል መሠረት ከወጪ ቅነሳና በገቢና በወጪ መካከል ያለውን ልዩነት እንዲቀንስ ከማድረግ በተጨማሪ ከአንድ ትሪሊዮን ዶላር በላይ የሚሆን ወጪ ለመቀነስ የሚያስችል እቅድ አቅርቤያለሁ። አሁን ደግሞ መንቀሳቀስ ያለበት የሌላኛው ወገን ነው። ሪፐብሊካኖች በበላይነት የሚቆጣጠሩትን የተወካዮች ምክር ቤት የሚመሩት አፈጉባኤው ኬቪን መካርቲ ከፍተኛ የውጭ ቅነሳ ጠይቀዋል። የተወካዮች ምክር ቤት አባል ጆዲ አሪንግተን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ለሀብታም ግለሰቦችና ኩባንያዎች ተሰጥቶ የነበረውን የግብር እፎይታን በማንሳት ገቢን ለመጨመር የቀረበውን የባይደንን የበጀት እቅድ ተቃውመውታል። እኔ እንደሚመስለኝ የአሜሪካ ሕዝብ እየደረሰበት ያለው የኑሮ ውድነት ቀውስ የመነጨው በውጪ ምክንያት እንጂ አነስተኛ ግብር ስላለብን አለመሆኑን ይገነዘባል። እውነታው በኮቪድ ወቅት የተከፈለ ከፍተኛ መጠን ያለው የቀረጥ ገቢ የነበረ ሲሆን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረትም እንዲሁ ሌላ በከፍተኛነት የተመዘገበ የግብር ገቢ ተገኝቷል። ዴሞክራቱ የህግ መወሰኛው ምክር ቤት አባል ክሪስ ቫን ሆለንም እንዲሁ በኤቢሲ ቴሌቪዥን ላይ በመቅረብ ዳህን መክፈል አለመቻል ውስጥ ከገባን የምናወራው ስለ ኢኮኖሚ ውድቀት ነው። የምንነጋገረው ስራቸውን ስለሚያጡ ቁጥራቸው 15 ሚሊዮን ስለሚደርሱ ሰዎች ነው። የምንነጋገረው ስለሚጨምረው የወለድ መጠን ነው። የምንነጋገረው ለአሜሪካውያን ሁሉም ነገር የበለጠ እየተወደደ ስለ መምጣቱ ነው። የብድር ጣራው ከፍ የማይል ከሆነ ከባድ ምርጫዎች መደረግ ይኖርባቸዋል ያሉት ሚት ዘፕሬስ በተሰኘው የኤምቢሲ ቴሌቪዥን ላይ የቀረቡት የገንዘብ ሚኒስትሯ ጃኔት የለን ናቸው። በዋናው እዳችን ላይ ወለድ መክፈል ይኖርብናል። በማህበራዊ ደህንነት ዋስትና ለሚተማመኑና ክፍያ ለሚጠብቁ የሰራዊቱ አባላት መክፈል ይኖርብናል። ለፌዴራሉ መንግስት አገልግሎት ለሚሰጡ የኮንትራት ሰራተኞችና ለሌሎች አንዳንድ ክፍያዎች የሚከፈል ነገር አይኖርም። እንደ አውሮፓ አቆጣጠር እስከ ሰኔ ወር መጀመሪያ ድረስ ሪፐብሊካንና ዲሞክራቶቹ የምክር ቤት አባላት ከአንድ ስምምነት የማይደርሱ ከሆነ ዩናይትድ ስቴትስ ምንም ገንዘብ እንደማይኖራት የገንዘብ ሚኒስትሯ የለን ገምተዋል። እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ጥንቅሮቻችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሻገረው። ለሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው አፍሪካ ነክ ጉዳዮች ነው። አፍሪካ ውስጥ እና ከአፍሪካ ውጭ ያሉ ሴት የስራ ፈጣሪዎች የተሳተፉበት ዓመታዊ የስልጠናና የልምድ ልውውጥ መርሃ ግብር በቅርቡ ናይሮቢ ውስጥ ተካሂዷል። ዓመታዊውን መርሃ ግብር ያዘጋጀው ቢሮው ኒውዮርክ የሆነው ሴንተር ፎር ግሎባል ኢንተርፕራይዝ የተሰኘ ማዕከል ነው። መርሃ ግብሩ ተሳታፊዎች ንግድ ስራቸውን ለማሻሻል እና ለማሳደግ የሚችሉበት መንገድ ከዘርፉ አዋቂዎች ስልጠና ተሰጥቷቸዋል። በሌላ በኩል ደግሞ ሩሲያ ባለፈው ሳምንት ለዚምባብዌ በ ሀገሯ የተሰሩ ሄሊኮፕተሮችን ለግሳለች። ባለስልጣናቱ የሄሊኮፕተሮቹ ስጦታ ሁለቱን ሀገሮች ግንኙነታቸውን ለማጠናከር የያዙ ጥረት አካል እንደሆነ ይናገራሉ። ተንታኞች በበኩላቸው ሩሲያ በዩክሬን ላይ በከፈተችው ጦርነት ምክንያት እንድትገለል ጥረት እያደረጉ ካሉት ሀገሮች ጎን ስላልተሰለፈች ውለቷ መክፈሏ ነው ይላሉ። በሁለቱ ዘገባዎች ዙሪያ የተጠናቀረውን ቆንጆ ይታየ ለአፍሪካ ንክር ርዕሶች እንደሚከተለው አሰናድተዋለች። የአፍሪካ ሴት የስራ ፈጣሪዎች ትብብር በእንግሊዝኛ የምህፃር ስሙ አዌክ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ላለፉት ሶስት ዓመታት በርቀት በኢንተርኔት አማካይነት ስብሰባውን ሲያካሂድ ቆይቶ ዘንድሮ ለመጀመሪያ ጊዜ ተሳታፊዎች ናይሮቢ ላይ በአካል በተገኙበት ተከናውኗል። አዌክ ቢሮው ኒውዮርክ የሚገኘው ለትርፍ ያልተመሰረተ በጎ አድራጊ ድርጅት የሆነው ሴንተር ፎር ግሎባል ኢንተርፕራይዝ የተባለ የምርምር ተቋም የመሰረተው አመታዊ መርሃ ግብር ነው። መርሃ ግብሩ ስራውን ከጀመረ አምስተኛ አመቱን መያዙን የተቋሙ ዋና ዳይሬክተር ክሪስቶፈር ኬን ለቪኦኤ ያስረዳሉ። የንግድ ድርጅት ባለቤት የሆኑ የአፍሪካ ሴቶችን ድርጅቶቻቸውን አጠንክረው እንዲገነቡ ለመርዳት የጣቀደ መርሃ ግብር ነው። በዚህ መርሃ ግብር በስራ አመራር ክህሎት አቅማቸውና በሌሎችም ከንግድ ስራ መሪዎች በሚጠበቁ ስራዎች ሁሉ ላይ አተኩረን እንሰራለን። ዶን ሊነስ የአዌክ ስራ አስኪያጅ ሲሆኑ ለቪኦኤ በሰጡት ማብራሪያ በየአመቱ ወደ ሶስት ሺህ ከሚጠጉ አመልካቾች ውስጥ 200 ተሳታፊዎች እንደሚመረጡ ጠቅሰው ዋና ትኩረት የሚያደርገውም እርስ በርሳቸው ካላቸው ተሞክሮ ትምህርት እንዲቀስሙ ማድረግ መሆኑን አመልክተዋል። እዚህ ያሉት እያንዳንዳቸው የራሳቸው የንግድ ድርጅት ያላቸው የስራ ፈጣሪዎች ናቸው። በዚህ መርሃ ግብር የንግድ ድርጅቶቻቸው ላይ ጥናት ይካሄዳል። እነሱም በተለያዩ ጉዳዮች ዙሪያ ትምህርት ይወስዳሉ። ለምሳሌ በኢንተርኔት አማካኝነት ከደንበኞቻቸው ጋር የመገናኘት ትምህርት ይሰጣቸዋል። በሚቀጥለው ቀን ደግሞ በዚህ መንገድ የንግድ ስራ እንቅስቃሴያቸውን የሚያካሂዱበትን የየራሳቸውን እቅድ ይነድፋሉ። ከዚያ በማስከተል የንግድ ሥራ አመራራቸውን፣ የወጪ ገቢ ሂሳብ አያያዛቸውን እንገመግማለን ብለዋል። ኤሊዛቤት ኢንጀሮጊ ሊዝ ኢንጀሮጊ ኮሌክሽን የተባለ የንግድ ድርጅት ባለቤት ናቸው። ካቋቋሙት ወደ 20 ዓመታት ቢጠጋም ይህ ነው የሚባል ትርፍ እንደማያገኙበት ይናገራሉ። አብዛኞቻችን የስራ ፈጣሪዎች ንግድ ውስጥ የገባነው ገቢ እያገኘን ባለመሆኑ ነው። ምን ማድረግ እንዳለብን አናውቅም። ዝም ብለን መሳካቱ አይቀርም በሚል ተስፋ ገፍተንበታል። ነገር ግን የንግድ ድርጅት ሲቋቋም ስርዓት ሊኖረው ይገባል። ምክንያቱም እንደዚያ ሲሆን ማከናወን ያለብንን ነገር ባናሳካ ተመልሰን አቅጣጫ እንድንስት ያደረገንን ነገር አርመን ለመቀጠል እንችላለን። ሌላዋ የመርሃ ግብሩ ተሳታፊ ኢዝዋማኬ ኤግዋኢኬ ይባላሉ። ሉም ክራፍት ቾክሌት የተባለ ናይጄሪያ ዋና ከተማ አቡጃ የሚገኝ የኮኮ ማዘጋጃና ቾኮላት አምራች ኩባንያ ዋና ስራ አስኪያጅ ናቸው። ከአዌክ የቀሰሙት ልምድ በሽያጭና በደንበኞች አያያዝ ረገድ እንደጠቀማቸው ያስረዳሉ። ለአንድ ዓመት የሚዘልቀው መርሃ ግብር ስራውን ከጀመርንበት ጊዜ ጋር ሲነጻጸርን ከነበረን ይዞታ ጋር ያለውን ልዩነት ቁልጭ አድርጎ አሳይቶናል። ስንጀምር አቡጃ ውስጥ ባሉን መደብሮች ብቻ ነበር የምንሸጠው። አሁን በመላ ሀገሪቱ ወደ መቶ የሚጠጉ መደብሮች አሉን። በናይሮቢው መርሃ ግብር ላይ በኬንያ የዩናይትድ ስቴትስ አምባሳደር ሜግ ዊትመንን ጨምሮ ሌሎችም ተሳትፈዋል። ቀድሞ የኢቤይ እና ሄውለት ፓካርድ ኩባንያ ዋና ስራ አስፈጻሚ የነበሩት አምባሳደር ዊትመን የፕሪንስተን እና የሃርቫርድ ዩኒቨርሲቲዎች ምሩቅ ሲሆኑ በጊዜው የሴቶቹ ተማሪዎች ቁጥር ከአስር ከመቶ በታች እንደነበረ በማስታወስ አሁን የተሻለ ሁኔታ መኖሩን አስረድተዋል። So, oh this has been an enormous transition. But what I will tell you from having worked in business for the last ብዙ ለውጥ አለ። ነገር ግን ለ45 ዓመታት በንግድ ስራ ውስጥ እንደኖረ ሰው የምነግራችሁ ነገር ቢኖር አሁንም ቢሆን ለሴቶች ከባድ መሆኑን ነው። እኔ ትምህርቴን በጨረስኩበት ጊዜ ከነበረው ሁኔታ አሁን ይሻላል ቢሆንም፣ አሁንም ከባድ ነው። ነገር ግን ከጊዜ ጋር በበለጠ ብልሃት፣ በበለጠ ትጋትና ጥንካሬ ልንሰራ እንችላለን። ይሄ ለማንኛውም የስራ ፈጣሪ አስፈላጊ ነው። የናይሮቢው ዝግጅት ዋና ተናጋሪ ሃሪያት ቺጋይ በሴቶች መብቶች ጉዳይ የኬንያ ፕሬዝደንት አማካሪ ናቸው። አንዱ ትልቁ የቀሰምኩት ነገር የፋይናንስ አያያዝ ትምህርቱን ነው። እያንዳንዷ ሴት ገንዘቧን በአግባቡ መያዝ እንድትችል የስልጠና ያስፈልጋታል። ለሴቶቹ የስራ ፈጣሪዎች ቁልፉ ጉዳይ ገንዘቡን ማግኘት ብቻ ሳይሆን ያገኙትን ገንዘብ በምን መንገድ እንደሚጠቀሙበት ማወቅም ጭምር አስፈላጊ መሆኑን አስገንዝበዋል። ሩሲያ 18 አንሳን የተባሉ የሕክምናና የአደጋ ጊዜ እርዳታ ሄሊኮፕተሮች ባለፈው ሳምንት ሐሙስ ለዚምባብዌ መንግስት በሀገሪቱ ዓለም አቀፍ አውሮፕላን ጣቢያ ላይ በተከናወነ ስነ ስርዓት አስረክባለች። የዚምባብዌ ፕሬዝደንት ኤመርሰን ምናንጋጓ ባደረጉት ንግግር ሄሊኮፕተሮቹ አደጋ በሚያጋጥምበት ጊዜ ምላሽ ለመስጠት የሀገራቸው የፖሊስ ሰራዊት የሚጠቀምባቸው መሆኑን አስረድተዋል። ሀያ ሶስት ዓመት ሙሉ ይሄ ቀንበር አንገታችን ላይ ተጭኖብን ኖረናል። በዚያ መሃል እኛም ሊረዱን ፈቃደኛ ከሆኑ አገሮች የሳይንስ እና ቴክኖሎጂ ድጋፍ እናገኛለን። የሩሲያ ፌዴሬሽን ከነዚያ አገሮች አንዷ ነች። በዚምባብዌ የሩሲያ አምባሳደር ሴርጌይ ቼሜዞቭ በበኩላቸው ሄሊኮፕተሮቹ ሀገራቸው ለዚምባብዌ ካዘጋጀቻቸው 25 ሄሊኮፕተሮች የመጀመሪያው መሆናቸውን ገልጸው የተቀሩት ደግሞ እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት እንደሚደርሱ ተናግረዋል። ሄሊኮፕተሮቹ በጠቅላላው 320 ሚሊዮን ዶላር የሚያወጡ መሆናቸው ነው የተመለከተው። በዓለም አቀፍ መድረክ ላይ ጸረ ሩሲያ እርምጃ እንዲወሰድ ድጋፍ ካልሰጡ አገሮች መካከል ዚምባብዌ አንዷ መሆኗን ልጠቅስ እወዳለሁ። የሩሲያ ፌዴሬሽንም በአጸፋው ወዳጅ ለሆነ አገር ድጋፍ ለመስጠት ምንጊዜም ዝግጁ ነች። ጄፍሪ ስሚት ቫንጋርድ በሚባል ግብረሰናይ ተቋም ውስጥ በሰብአዊ መብትና በዲሞክራሲ ጉዳዮች አንቂ ሲሆኑ ሩሲያ አፍሪካ ውስጥ አጋር ትፈልጋለች፣ ከዚምባብዌ ጋር ደግሞ በብዙ መንገድ ይመሳሰላሉ ብለዋል። ሁለቱም በጸረ ዲሞክራሲ አመራራቸው፣ በጨቋኝ ፈላጭ ቆራጭ እና ሙሰኛ አገዛዝ የተያዙ ስለሆኑ በዓለም አቀፉ ማህበረሰብ የተገለሉ ናቸው። ከሚለያዩበት ይልቅ የሚመሳሰሉበት ነገር ይበዛል። ሩሲያ አፍሪካ ውስጥ ተጽዕኖዋን ማስፋፋታን ለመቀጠል እየተንቀሳቀሰች መሆኗን አንዳንድ ታዛቢዎች ይናገራሉ። ኦሌክሳንደር ካቫሌንኮቭ ኢንፎርሜሽን ሬዚስተንስ በተባለ የሩሲያን ፕሮፓጋንዳ ለመቋቋም የሚሰራ መንግስታዊ ያልሆነ የዩክሬን ተቋም ውስጥ የፖለቲካና የወታደራዊ ጉዳዮች ተንታኝ ናቸው። for Russian, Africa is very important springboard. ሩሲያ አፍሪካን ተጽዕኖዋን ለማስፋፋት በምታደርገው እንቅስቃሴ እንደ መንደርደሪያ ትልቅ ቦታ ትሰጣታለች። ይህ ደግሞ ለፖለቲካዊ ተጽዕኖ ብቻ ሳይሆን ለወታደራዊውም ጭምር ነው። ከሁሉም በላይ ደግሞ በጥሬ ሀብት ዙሪያ ለምታደርገው መስፋፋት በጣም ትፈልጋታለች። በዚምባብዌና በሩሲያ መካከል የተደረገውን ውል የሚነቅፉ ተቺዎች በበኩላቸው የሩሲያን ዓይን የሳበው አልማዝ፣ መዳብ፣ ፕላቲነም እና ወርቅ የመሳሰለው የዚምባብዌ የከበረ የተፈጥሮ ሀብት እንደሆነ ይናገራሉ። የዩክሬን ጦርነት የሚቀጥል ከሆነና ሩሲያ ላይ በጦርነቱ ምክንያት የተጣሉባት ዓለም አቀፍ ማዕቀቦች እየጎዷት በሄዱ መጠን ፊቷን ወደ አፍሪካ አዙራ መንቀሳቀሷ የማይቀር መሆኑን ጉዳዩን የሚከታተሉ አዋቂዎች ይናገራሉ። ተከታዩ ዘገባ ደግሞ በዓለም ላይ በሞት ፍርድ የሚቀጡ ሰዎች በከፍተኛ አሀዝ እያሻቀበ የሚታየው በቀንደኞቹ የሕግ አስፈጻሚዎች ኢራንና ሳውዲ አረቢያ ምክንያት እንደሆነ አምነስቲ ኢንተርናሽናል መግለጹን እንመለከታለን። እንደ አውሮፓን አቆጣጠር በ2022 ዓ ም በተቀመጠው የሞት ቅጣት አሀዝ ከዚህ በፊት ከነበሩት አምስት ዓመታት ውስጥ ከታየው ትልቁ መሆኑን አምነስቲ ገልጿል። ሄነሪ ሪጅዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። በ2022 ዓ ም በከፍተኛ መጠን ጨምሮ ለታየው የሞት ቅጣት ቁጥር ምክንያቶቹ የመካከለኛው ምስራቅ አገራት ናቸው ያለው አምነስቲ በኢራን እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም 314 የነበረው የአሐዝ በ2022 ወደ 576 ማሻቀቡን አመልክቷል በሳውዲ አረቢያ የሞት ቅጣት በሶስት እጥፍ ማደጉንና በ2021 ዓ ም 65 የነበረው የሞት ቅጣት ቁጥር በ2022 ዓ ም 196 መድረሱን፣ ይህም ባለፉት 30 ዓመታት ውስጥ ከታዩት ሁሉ ከፍተኛው መሆኑን አምነስቲ በዘገባው አስረድቷል። ከእነኚህም ቅጣቶች አብዛኞቹ ከአደገኛ መድኃኒቶችና እጾች ዝውውር ጋር የተያያዙ ጥፋቶች ናቸው። ከዚህ በተጨማሪም በሁለቱ ሀገሮች የሞት ቅጣት የመንግስት የመጨቆኛ መሳሪያ ሆኖ መቀጠሉን ለይተን ማሳየት አለብን። ለምሳሌ ያህል ኢራን በየዓመቱ መገባደጃ ላይ እስራቶችንና ተቃውሞዎችን ለማቀብ የሞት ቅጣቶችን ስትፈጽምና የሞት ፍርዶችን ስትበይን እስከ 2023 የመጀመሪያ ወራት መቀጠሏን ተመልክተናል። ከዚህ ሁሉ የከፋው ደግሞ ኢራን የሞት ቅጣት ፍርድን በመጠቀም ለህዳጣን ማህበረሰቦችና በዚህ ሀገር የሚኖሩ አናሳ ቁጥር ባላቸው ሃይማኖት ተከታዮች ላይ የወሰደችው እርምጃ በተቀረው የማህበረሰብ ክፍል ላይ ከወሰደችው ጋር ሲነጻጸር ፈጽሞ የማይመጣጠን መሆኑ ነው። ይህ በሳውዲ አረቢያም በተመሳሳይ የሚስተዋል ዝንባሌ ነው። በ2022 ዓ.ም ውስጥ በአንድ ቀን ብቻ 81 የሞት ቅጣት ተፈጽሟል። ከነኚህ ውስጥ ከፊል ያህሉ በሳውዲ አረቢያ የሚገኙ ከህጃ ጣኑ የሺያ ማህበረሰብ የሆኑ ሰዎች ናቸው። እንደ አምነስቲ ዘገባ ከሆነ ቻይና አሁንም በዓለም ትልቋ የሞት ቅጣት የሚፈጸምባት አገር ናት። በየዓመቱ በሚስጥር በሺዎች የሚቆጠሩ የሞት ቅጣቶችን የምትፈጽምና በተመሳሳይም ያንኑ ያህል የሞት ፍርድ የምትበይን ሀገር ሆና ቀጥላለች። እንደ እውነቱ ታዲያ ሁሉም ነገር የሚፈጸመው በድብቅ በመሆኑ ትክክለኛውን አሃዝ ማወቅ አዳጋች ነው። ከአደገኛ መድኃኒቶችና እጾች ዝውውር ጋር በተያያዙ ወንጀሎች ላይ የሚፈጸሙ የሞት ቅጣቶችን የተመለከቱ ባለስልጣናት የሚሰጧቸው ይፋ ማረጋገጫዎች አሉ። ለምሳሌ ያህል ለሙስና የሞት ቅጣት የተበየነበትን አይተናል። ይሁን እንጂ አጠቃላይ አሃዙ አሁንም እንደተሸሸገ ነው። በሰሜን ኮሪያና በቪየትናምም የሞት ቅጣት እርምጃዎች በምስጢር እንደተያዙ ነው። ወታደራዊ መፈንቅለ መንግሥት በተካሄደባቸው አገራት የተወሰዱ የሞት ቅጣት እርምጃዎች በከፍተኛ ደረጃ የመጨመር አዝማሚያ አሳይተዋል። ግብፅ በ በ2022 ዓ.ም 24 ሰዎችን በሞት ስትቀጣ ሚያንማር በበኩሏ የዲሞክራሲ መብቶች ተሟጋች በነበሩት ኪያው ሚኒዩና በቀድሞ የፓርላማ አባል ማውንግ ኪያው ላይ የፈጸመችውን ጨምሮ እንደ አውሮፓውያኑ የዘመን አቆጣጠር ከ1980ዎች ወዲህ የሞት ቅጣትን ለመጀመሪያ ጊዜ ስራ ላይ አውላለች። በዩናይትድ ስቴትስም የሞት ቅጣት በአመቱ ውስጥ ከ11 ወደ 18 ማደጉ ተዘግቧል። በዩናይትድ ስቴትስ በሞት ቅጣት ፍርድ በሀገሪቱ የቅርብ ጊዜ ታሪክ ውስጥ ከታዩት ሁለተኛው ዝቅተኛ አሃዝን ያየ ነው። ይህም የሚያሳየን የሞት ቅጣትን አስመልክቶ የፍርድ ቅጣት ከሚበይኑት ዳኞች ዘንድ ያለው አስተያየት መቀየሩን ነው። እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ም የተፈጸሙትን የሞት ቅጣቶች ሀዝ የተመለከተው የአምነስቲ ዘገባ በኢራን የሞት ቅጣት እርምጃ በ2023 ማሻቀቡን ቀጥሏል ነው ያለው። እስካሁን ባሉት የአመቱ ጥቂት ወራት ውስጥ ብቻ 209 ሰዎች በሞት ተቀጥተዋል ያለው የተባበሩት መንግስታት ድርጅትን በበኩሉ ድርጊቱ እንዲቆም ሲል ጥሪ አሰምቷል። ተከታዩ የሳምንታዊ የስፖርት መሰናዶ ነው። ኬኔዲ አባተ በሶስት ምድብ ተከፍሎ ከሚካሄደው የኢትዮጵያ ከፍተኛ ሊግ ወደ ፕሪምየር ሊግ የሚያድጉ ሶስቱም ክለቦች ተለይተዋል። በምድብ ለ ሲወዳደር የነበረው ሻሸመኔ ከተማ ቀድሞ ማለፉን ያረጋገጠ ሲሆን ከምድብ ሀ ኢትዮጵያ ንግድ ባንክ እንዲሁም ከምድብ ሀመርሀ ደግሞ ሀምበርቾ ዱራሜ ወደ ኢትዮጵያ ፕሪምየር ሊግ ያደጉ ሌሎች ክለቦች ሆነዋል። ከየምድቡ አንደኛ ሆነው ያጠናቀቁት ሶስቱ ክለቦች በቀጣዩ ዓመት በሚካሄደው የ2016 የፕሪምየር ሊግ ውድድር ላይ የሚሳተፉ ይሆናል። በሌላ በኩል ሶስት ክለቦች ደግሞ ከፕሪሚየር ሊጉ ወደ ከፍተኛ ሊግ ይወርዳሉ። ዘንድሮ ሊጉን የተቀላቀለው ለገጣፎ ለገዳዲ አምስት ጨዋታዎች እየቀሩት ወደ ከፍተኛ ሊግ ወርዷል። ለገጣፎ ለገዳዲ ቅዳሜ ለት ከኢትዮጵያ ቡና ጋር አንድ እኩል በመለያየት በድምሩ 12 ነጥብ ብቻ በመያዝ ነው ከፕሪሚየር ሊጉ መውረዱን ያረጋገጠው። እስካሁን 11 ነጥብ ብቻ ያለው ሌላው የዘንድሮ አዳጊ ክለብ ኢትዮ ኤሌክትሪክም ለመውረድ ከጫፍ ላይ የሚገኝ ሲሆን ነገ ከመቻል ጋር የሚያደርገውን ጨዋታ ማሸነፍ ካልቻለ መውረዱን ያረጋግጣል። የአምናው ሻምፒዮን ቅዱስ ጊዮርጊስ ፕሪምየር ሊጉን በአምስት ነጥብ ልዩነት እየመራ ይገኛል። ለት በለንደን በተካሄደ የ10 ሺህ ሜትር የትራክ ውድድር ኢትዮጵያዊቷ ሚዛን አለም አዳነ በአስደናቂ ውጤት አሸንፋለች። አትሌቷ 10 ሺህ ሜትሩን 29 ደቂቃ ከ59 ነጥብ 03 ሰከንድ በማጠናቀቅ ያሸነፈች ሲሆን የዘርፉን ውድድር ከ30 ደቂቃ በታች ያጠናቀቀች በታሪክ 12ኛዋ ሴት አትሌት ሆናለች ሲል የዓለም አትሌቲክስ በድረገጹ ዘግቧል። የ21 ዓመቷን ኢትዮጵያዊት አትሌት በመከተል ሁለተኛና ሶስተኛ የወጡት የዩናይትድ ስቴትስ ጣሊያን አትሌቶች ናቸው በሌላ የአትሌቲክስ ዜና ትናንት በህንድ ቤንጋሉሩ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድርም በሴቶች ምድብ ኢትዮጵያውያን አትሌቶች ከ1 እስከ ሶስት ያለውን ደረጃ ይዘው አሸንፈዋል ውድድሩን በ31 ደቂቃ ከ38 ሰከንድ ያጠናቀቀችው ፀሐይ ገመቹ አንደኛ ስትወጣ የሀገሯን ልጆች ፎተን ተስፋይ ና ደራ ዲዳ በቅደም ተከተል ሁለተኛ ና ሶስተኛ ወጥተዋል በወንዶች ምድብ ደግሞ ኬንያዊው ሰባስቲያን ሳዌ ሲያሸንፍ የብሩንዲው ሮድሪግ ኩይዜራ ና ሌላው ኬንያዊ ሂላሪ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ ዋንጫን ትናንት በሜዳው አንስቷል። ቼልሲን አንድ ለባዶ ከረታ በኋላ ዋንጫውን ያነሳው ሲቲ ሻምፒዮንነቱን ያረጋገጠው ከትናንቱ ጨዋታ በፊት የአርሰናልን ሽንፈት ተከትሎ ነው። የዋንጫው ተፋላሚ የነበረው አርሰናል ቅዳሜ በኖቲንጋም ፎረስት አንድ ለዜሮ መሸነፉ ሲቲ ሶስት ጨዋታ እየቀረው ሻምፒዮን እንዲሆን አስችሎታል። ለሶስተኛ ተከታታይ አመታት የፕሪምየር ሊጉን ዋንጫ ያነሳው ሲቲ ለሻምፒዮንስ ሊግና ለኤፍ ኤ ካፕ ፍጻሜም ደርሷል። ሲቲ እነዚህን ዋንጫዎች ማንሳት የሚችል ከሆነ የከተማው ተቀናቃኝ ማንቸስተር ዩናይትድ በ999 የሰራውን ታሪክ መጋራት ይችላል። በእንግሊዝ ፕሪምየር ሊግ እስከ አራት ያለውን ደረጃ ይዞ ለማጠናቀቅ እንዲሁም ከሊጉ ላለመውረድ የሚደረገው ፍልሚያም በአጓጊነቱ የቀጠለ ሲሆን ኒውካስል ዩናይትድ እና ማንቸስተር ዩናይትድ ከቀሪ ሁለት ጨዋታዎቻቸው አንድ ነጥብ ብቻ ይፈልጋሉ። በአንጻሩ አንድ ጨዋታ ብቻ እየቀረው ከሁለቱ ቡድኖች በሶስት ነጥብ ዝቅ ብሎ የሚገኘው ሊቨርፑል በሚቀጥለው የ የቻምፒየንስ ሊግ ውድድር ላይ ለመሳተፍ ቀሪ ጨዋታውን አሸንፎ የኒውካስልን አሊያም የዩናይትድን በሁለቱም ጨዋታዎች መሸነፍ ይጠብቃል። በተጨማሪም በግብ ክፍያ መብለጥ የሚጠበቅበት ሲሆን አስራ አንድ ንጹህ ግብ ካለው ከዩናይትድ ቢበልጥም በኒውካስል ደግሞ በሰባት ግብ የሚበለጥ መሆኑ ፉክክሩን በይበልጥ ከዩናይትድ ጋር ብቻ እንዲያደርግ ያስገድደዋል። ኤቨርተን፣ ሊድስ እና ሌስተር ደግሞ ሳውዝሀምፕተንን ተከትለው ላለመውረድ የሚፋለሙ ክለቦች ናቸው። ከሶስቱ መካከል ከፕሪሚየር ሊጉ የሚወርዱ ሁለት ክለቦች በመጨረሻው ጨዋታ የሚለዩ ይሆናል። በመጨረሻም በኤልሳልቫዶር ስታዲየም በተከሰተ ግርግር ቢያንስ 12 ሰዎች ሞቱ። በሀገሪቱ ዋና ከተማ ሳንሳልቫዶር የእግር ኳስ ስታዲየም ውስጥ በተከሰተ ግርግርና ግጭት ቢያንስ 12 ሰዎች መሞታቸውንና ቁጥራቸው በውል ያልተገለጸ መጎዳታቸውን የአካባቢው ባለስልጣናት ገልጸዋል። አሊያንዝ ኤፍሲና ክለብ ዲፖርቲቮ ኤፍኤስ የጥሎ ማለፍ የሩብ ፍጻሜ ጨዋታቸውን በሀገሪቱ ዋና ከተማ ሳንሳልቫዶር በሚገኘው ኩስካትላን ስታዲየም ሲጫወቱ ተፈጠረ ግርግር ጨዋታው ተቋርጧል። ጨዋታው ከተጀመረ በኋላ በርካታ ደጋፊዎች ወደ ስታዲየም እንዲገቡ በር መከፈቱን ተከትሎ ነው ግርግሩ የተፈጠረው። በዚህም ሳቢያ ጨዋታው ከ15 ደቂቃ በኋላ ሊቋረጥ ችሏል። በስታዲየሙ በተፈጠረው መጨናነቅና ግርግር መሞታቸው ከተረጋገጠ 12 ሰዎች በተጨማሪ 100 የሚደርሱ ደጋፊዎች መቁሰላቸውን ባለስልጣናት አስታውቀዋል። የኤልሳልቫዶር የጤና ጥበቃ ሚኒስትር ፍራንሲስኮ አላባ በትዊተር ገጻቸው እንዳሉ መንግስት በአቅራቢያው ከሚገኙ ሆስፒታሎች አምቡላንሶችን ወደ ስታዲየም አሰማርቶ ጉዳት የደረሰባቸው ሰዎች ለሕክምና ወደ ተለያዩ የሕክምና ተቋማት ተልከዋል። የሲቪል መከላከያ ኤጀንሲ ዳይሬክተር ሉዊስ አሎንሶ አማያ ለጨዋታው ከልክ በላይ ትኬቶች መሸጣቸውን ለችግሩ መፈጠር ምክንያት አድርጓል። ሮይተርስ እንደዘገበው የአገሪቱ ፕሬዝደንት ናይብ ቡኬሌ ክስተቱን ከዚህ በፊት ታይቶ የማይታወቅ ሲሉ የገለጹ ሲሆን ጠንካራ ምርመራ እንዲያደርጉ ለአገሪቱ ፖሊስ ፖሊስና አቃቢ ህግ ትዕዛዝ ሰጥተዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በዚሁ ለምሽቱ የያዝናቸውን ዝግጅቶች እናጠናቀቃለን። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም ደህና ደሩ